ችሎቱ ለዛሬ የተቀጠረው ተከሳሾች ከጠበቆቻቸው ጋር ተመካክረው የመቃወሚያ መልስ ለመስማት ነበረ። ሆኖም ግን ሃያ ሁለቱ ተከሳሾች አልቀረቡም። ችሎቱም የአዲስ አበባ ማረሚያ ቤት ተወካይ ተከሳሾቹ ያልቀረቡበት ምክንያት እንዲያስረዱ ጠይቋል። ተወካዩም ምንም የሚያውቁት ነገር እንደሌለ መልስ ሰጥቷል። የተከሳሽ ጠበቆች በበኩላቸው የተለያዩ አቤታዎችን ለችሎቱ አቅርበዋል። የአዲስ አበባ ማረሚያ ቤት ከደንበኞቻችን ጋር እንዳንገናኝ ከአንድ ጠበቃ በላይ አናገናኝም በማለት ስለከለከለን ከተከሳሾቹ ጋር ተመካክረን ተገቢውን መቃወሚያ መልስ ማቅረብ አልቻልንም፣ አሁን የተሰየመው ችሎት ይቀየርልን የሚሉ አቤቱታዎችን አሰምቷል። ዳኞቹ በበኩላቸው ችሎት ይቀየርልን የሚል አቤቱታ በችሎቱ ላይ የሚቀርብ ሳይሆን በሕጉ መሰረት በጽህፈት ቤት በኩል ማቅረብ እንደሚችሉ አስረድቷል። በመጨረሻም የአዲስ አበባ ማረሚያ ቤት ተከሳሾቹ ለዛሬ ያላቀረበበት ምክንያት እንዲያቀርብ ተከሳሾቹ ከጠበቆቻቸው ጋር ህጉ በሚፈቅደው መሰረት እንዲገናኙና የመቃወሚያ ሀሳባቸውን ይዘው ለግንቦት 26 2008 ዓ ም እንዲቀርቡ ትዕዛዝ በመስጠት ውለውን አጠናቋል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም